በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥር 22 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጆ ይታየነን። i urge your leaders in africa and around the world to listen to your people. modern leaders cannot afford to ignore the wishes and aspirations of those they represent. <laughs> ዘመናዊ መሪ የሚወክለውን ሕዝብ ምኞትና ፍላጎት ችላ ማለት ከቶ አይቻለውም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ አዲስ አበባ ላይ በተከፈተው የአፍሪካ ሕብረት የመሪዎች ጉባኤ ከተናገሩት የተወሰደ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ላይ የግብፁን ፕሬዚደንት አነጋግረዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ ዋና ጽህፈት ቤት በፖሊስ ቁጥጥር ስር ዋለ። ምርጫ ቦርድ እውቅና ያነሳቸው የአመራሩ አባላትም እንዳይገቡ መከልከላቸውን ገለጹ። ዘገባ ይኖረናል። ክቡራትና ክቡራን አድማጮች የግብጹ ፕሬዚዳንት አብዱልፈታህ ኤልሲሲ የአዲስ አበባ ቆይታቸውን አቋርጠው ወደ ሀገራቸው ተመልሰዋል። በሁለተኛው አጋማሽ የምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ በጥያቄው መልስ በመጪው ምርጫ ዙሪያ የቀረቡ ጥያቄዎችን ይመልሳሉ። እሰጥ አገባና አፍሪካ በጋዜጦችም ይኖሩናል። በምሽቱ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ለአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የተገኙት የግብጽ ፕሬዝደንት አብደል ፋታህ ኤልሲሲ እና የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የህዳሴ ግድብ ግንባታን ጨምሮ በልዩ ልዩ ጉዳዮች ላይ ተወያይተዋል። እስክንድር ፍሬው ተጨማሪ አለው። የግብጹ ፕሬዝዳንት አብዱል ፋታህ ኤልሲሲ ወደ ስልጣን የመጡት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ በኋላ ነው። በእርሳቸው የፕሬዝዳንትነት ዘመን በግድቡ ላይ ተፈጥሮ የነበረው አለመግባባት እየረገበ ይመስላል። ለዚህ መነሻውም ፕሬዝዳንት ኤልሲሲ እና የኢትዮጵያው ጠቅላይ ሚኒስትር ሀይለማርያም ደሳለኝ ከስድስት ወራት በፊት በኢኳቶሪያል ጊኒ ማላቡ ያደረጉት ውይይት ነው። እነሆ ይህ ውይይት በአዲስ አበባም ተደግሟል። በአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ የሚገኙት እኚሁ የግብጽ ፕሬዝዳንት ትናንት ማምሻውን ከጠቅላይ ሚኒስትር ሀይለማርያም ጋር ተነጋግረዋል። ውይይቱን አስመልክቶ ለመንግስት የመገናኛ ብዙሀን ማብራሪያ የሰጡት የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ በመግባባት ላይ የተመሰረተ እንደነበር አስረድተዋል። በአባይ ወንዝ አጠቃቀም ላይ ኢትዮጵያ የግብጽን ጥቅም እንደምትረዳ ጠቅላይ ሚኒስትሩ ማስረዳታቸውን አቶ ጌታቸው ጠቅሰዋል። የግብጹ ፕሬዚዳንት አብዱልፈታ ኤልሲሲም የግብጽ ጥቅም ከግምት እንደሚገባ እምነታቸውን እንዳንጸባረቁ አቶ ጌታቸው ጠቁመዋል። ኢትዮጵያ የናይል አጠቃቀም በሚመለከት የግብጽ ጥቅም ጎዳ መልኩ ልጠቀምበት እንደሚገባና እንደምትችል ያላቸውን እምነት ገልጸዋል። እናም ኢትዮጵያና ግብጽ የመሪዎቹን ጨምሮ በተለያዩ ደረጃዎች መነጋገር ቀጥለዋል። የህዳሴውን ግድብ አስመልክቶም በዓለም አቀፍ ድርጅቶች አማካኝነት ሁለት ጥናቶች እንዲካሄዱ መስማማታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የናይጄሪያውን አክራሪ እና አማጺ ቡድን ቦኮ ሐራምን ለመውጋት ሰባት ሺህ አምስት መቶ ወታደሮች ያሉት ኃይል ለማሰማራት የቀረበለትን ዕቅድ የአፍሪካ ህብረት ዛሬ አጸደቀ። ውሳኔው የተገለጸው ሀያ አራተኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ አዲስ አበባ ላይ ሲከፈት ነው። ናይጄሪያ ውስጥ ከካሜሩንና ከቻድ ሐይቅ ጋር በሚዋሰኑት አካባቢዎች ስፋት ያለውን የቦርኖ ግዛት ክልል የተቆጣጠረውንና በሺዎች የሚቆጠሩ ሲቪሎችን ናይጄሪያ ውስጥ የገደለውን ይህንን ጽንፈኛ ቡድን በጋራ ለመጋፈጥ ናይጄሪያ፣ ካመሩን፣ ቻድ፣ ኒጀርና ቤኒን ሰሞኑን ተስማምተዋል። እቅዱ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንደሚቀርብ የህብረቱ የሰላምና የጸጥታ ምክር ቤት ኮሚሽነር ስሜል ቼርጉይ ተናግረዋል። በሌላ በኩል ደግሞ ናይጄሪያ ውስጥ የሚገኙት የቻድ ወታደሮች ማሉም ፋቶር የምትባል ቀበሌ ከቦኮ ሀራም ተዋጊዎች ትናንት ሐሙስ አስለቅቀው መያዛቸውን እማኞች ጠቁመዋል። ይህ ዛሬ የተጀመረው የ24ተኛው የህብረቱ የመሪዎች ጉባኤ ዋነኛ ትኩረት ቦኮ ሀራምና ኢቦላ እንደሚሆኑ ተነግሯል። ግብፅ ውስጥ የሚንቀሳቀሰው የእስላማዊ መንግሥት ቡድን ግብረ አበር እንደሆነ የሚናገረው አማጺ ቡድን ሲናይ ልሳነ ምድር ውስጥ በመንግስቱ የጸጥታ ኃይሎች ላይ ትናንት የተፈጸሙትን ተከታታይ ጥቃቶች ያደረሰው እርሱ መሆኑን አስታወቀ። የሀገሪቱ ፕሬዝደንት አብደልፋታህ ኤልሲሲም በዚሁ ምክንያት የአፍሪካ ህብረት የመሪዎች ጉባኤ የአዲስ አበባ ቆይታቸውን አቋርጠው ወደ ሀገራቸው መመለሳቸው ተዘግቧል። የሲናይ አውራጃ ብሎ ራሱን የሚጠራው ይህ ቡድን በሰአታት ልዩነቶች በተለያዩ ስፍራዎች መደዳውን አድርሻቸዋለሁ ባላቸው ጥቃቶች ቢያንስ ሀያ ስድስት ሰው ተገሏል። ጥቃቶቹ ኢላማ ያደረጉት አንድ በአካባቢው የሚገኝ ወታደራዊ መደብንና የፖሊስና ወታደራዊ መኮንኖች የሚኖሩበትን አልአሪሽ የሚባል ከተማ ውስጥ የሚገኝ አንድ ሆቴል እንደሆነ ታውቋል። አልአህራም የሚባለው ትልቁ የግብጹ የግብጽ ጋዜጣ ጥቃቱ ከተፈጸመበት ሆቴል ፊት ለፊት የሚገኘው ቢሮ ሙሉ በሙሉ መውደሙን ገልጿል። በሰው ላይ የደረሰ ጉዳት ስለመኖር አለመኖሩ ግን የሰጠው መረጃ የለም። የዮርዳኖስ ባለስልጣናት በእስላማዊ መንግስት ተዋጊዎች የተያዘው የጦር ጄት አብራሪዋን ሞአት አልካሳየስ ቤህን ጉዳይ በቅርብ ለመከታተል ቀን ከሌት እየሰሩ መሆናቸውን አስታውቀዋል። እስላማዊ መንግስት ለአጥፍቶ መጥፋት ተግባር የዛሬ አስር ዓመት ወደ አማን ተልካ የነበረችውና ተልእኮዋ ከሽፎባት እስር ቤት ውስጥ የምትገኘው ኢራቃዊቱ ሰይዳ አልሪሻዊ ትናንት ጀንበር መጥለቂያ ድረስ ቱርክ ድንበር ላይ ተወስዳ ካልተለቀቀች ዮርዳኖሳዊውን አብራሪና በቁጥጥራቸው ስር የሚገኘውን ጃፓናዊ ጋዜጠኛ ኬንጂ ጎቶን እንደሚገድል ዝቶ እንደነበር ይታወሳል። ያ የጊዜ ገደብ ያለፈ ቢሆንም የሁለቱም እጣ ፈንታ ምን እንደሆነ እስካሁን አይታወቅም። የዮርዳኖስ መንግስት የተጠየቀችውን እስረኛ ለመልቀቅ ቢስማማም የሚለቃት ግን አብራሪው በህይወት ስለመኖሩ ማረጋገጫ ከተሰጠው ወይም ካገኘ ብቻ መሆኑን በመግለጽ ሳይዳን በተጠየቀው ሰዓት ሳይለቅ አፍጋኒስታን ውስጥ የሀገሪቱን የአየር ኃይል ለማጠናከር ስልጠና ይሰጡ የነበሩ ሶስት አሜሪካውያን የመከላከያ ሰራተኞች ካቡል አውሮፕላን ጣቢያ ላይ ትናንት ሌሊት ተገደሉ። ጥቃቱ የተፈጸመው ከውስጥ መሆኑን የመከላከያ ምንጮች ተናግረዋል። ለዚህ ጥቃት ታሊባን ኃላፊነት ወስዷል። አደጋውን የጣለው ካቡል አውሮፕላን ጣቢያ ውስጥ ሰርጎ የገባ የታሊባን ታጣቂ መሆኑን የቡድኑ ቃል አቀባይ ዛቢሁላ ሙጃሂድ አመልክቷል። በሌላ በኩል ደግሞ ምስራቅ አፍጋኒስታን ውስጥ ለቀብር የወጡ ሰዎች መካከል አደጋ የጣለ አንድ አጥፍቶ ጠፊ ባደረሰው ፍንዳታ ቢያንስ ስልሳ ሰው መግደሉና እጅግ በርካታ ቁጥር ያለው ሰው መጎዳቱ ተገልጿል። በሌላ ዜና ደግሞ ፓኪስታን ውስጥ በሲንድ ክፍለ ሀገር በአንድ የሺአ ሙስሊሞች በሚያመልኩበት መስጅድ ላይ በጁምአ ሶላት ሰዓት በደረሰ ከባድ የቦምብ ፍንዳታ ቢያንስ ሀምሳ ስምንት ሰው መገደሉና ሌሎች ሀምሳ ሰዎች መቁሰላቸው ተዘግቧል። ከቆሰሉት ውስጥም ብዙዎቹ በአሳሳቢ ሁኔታ ላይ እንደሚገኙ ተገልጿል። ከታሊባን የተገነጠለው ጁንዳላህ የሚባለው ቡድን ለጥቃቱ ኃላፊነት ወስዷል። ፓኪስታን ውስጥ ባለፉት ሁለት ዓመታት ብቻ ከስምንት መቶ በላይ ሺአ ሙስሊሞች በተመሳሳይ የሁ ለመመልከት አድራጎቶች ተገድለዋል። የስሬብሬኒካ ጭፍጨፋ ተብሎ የሚጠራውን ስምንት ሺህ የሚሆኑ ሙስሊሞችና ህጻናት ተገድለውበታል በተባለው የዛሬ ሀያ አመት የተፈጸመ ጥቃት ውስጥ ተሳትፈዋል የተባሉ የቦስኒያ ተጠርጣሪዎችን ይግባኝ የተመለከተው ዓለም አቀፍ ችሎት በተከሳሾቹ ላይ በቀደመው ችሎት የተላለፈውን የጥፋተኝነት ብይን አጽንቶታል። በመሆኑም የይግባኝ ውሳኔውን ዛሬ ውድቅ ያደረገው ችሎት በጥፋተኞቹ ላይ ቀደም ሲል ተላልፎ የነበረውን የእድሜ ልክ እስራት ፍርድ አጽንቶባቸዋል። ይህ ፍርድ ዓለም አቀፉ ችሎት እስካሁን ከጣላቸው ቅጣቶች ሁሉ የከበደ መሆኑ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎሄርት በ31 ሜትር ባንድ በ9485 እና በ9755 ኪሎሄርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራም ነው። አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየነን። የኢትዮጵያ ሕዝብ ይህን ተቋም በኃላፊነት የሚኖሩ ሰው ማንነት ማወቅ የሚያስፈልገው ይመስለኛል። ና እስቲ አቶ ነጋደ ፌሳ ባጭሩ ማን ናቸው? የተወለዱ አደጉ፣ የተማሩ ምን ተማሩ? አባላትም ብቃት ያላቸው ሰዎች ናቸው በማንኛውም በትምህርት ዝግጅትም በተለያየ ያላቸውም ፕሮፋይል በጣም ትላልቅ ሰዎች ናቸው። ለማንኛውም ፖለቲካ ፓርቲ የሚያጎበድዱበት ምንም ምክንያት የለም። የተከበራችሁ አድማጮች፣ በሁለተኛው አጋማሽ በጥያቄው መልስ ዝግጅታችን እነዚህን አስተያየቶች ያካተተ ሰፋ ያለ ዝግጅት ይቀርባል። የምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ መልሶችን ይሰጣሉ ለጥያቄዎቻችሁ። ነጻው ኢትዮጵያ ውስጥ ያለው ፕሬስ መንግስት የሚያደርጋቸው ነገሮች ስህተቶች አሉበት ላይ ማመላከቱ ጥሩ ነው ግን አብዛኛውን ጊዜ ና የማጣው ነገር ምንድን ነው? እሰይ አበጀህ እየተባለ ለመንግስት አግባብ ያላቸው ነገሮች ሲሰሩ አዎንታዊ የሆኑ ነገሮች ተጓድለው ነው የምመለከተው። አቶ ጸጋዬ ያነሱት አሉታዊ ነገሮች ላይ ያተኩራል። ጥሩ ነገሮችን ለምን አይጽፍም ነው። አሁን ይሄን ጥያቄ እየተነጋገርን ያለ ነው በእኔና በአቶ ጸጋዬ ቴስት ነው ወይስ በሀሳብ መግለጽ መርህ ስር ሀሳብን በመግለጽ መርህ ስር ከሆነ የምናወራው የኔ ስሜት ለአንድ የሚዲያ ተቋም መኖርና ለመኖር መመዘኛ አይደለም። እነዚህኞቹ ደግሞ በሰጥ አገባ ዝግጅታችን የሚቀርቡ እንግዶች ናቸው። የክርክር ርዕስ ሀሳብን በመግለጽ ነጻነት የኢትዮጵያ ይዞታ። ቀደም ያሉት አቶ ጸጋ ያረፈ ከዚህ ከዩናይትድ ስቴትስ ሁለተኛው የቀድሞ የአዲስ ነገር ዋና አዘጋጅ መስፍን ነጋሽ ከስቶክሆልም ስዊድን በኋለኛው አጋማሽ ይቀርባሉ። እንድትጠባበቁ ከወዲሁ እንጋብዛለን። ወደ ዕለቱ አብይ ርዕስ እንለፍ። አሁን በአፍሪቃ ጸጥታ ጉዳዮች ላይ ያተኮረው ሀያ አራተኛው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ላይ ዛሬ ተከፍቶ እየተካሄደ ይገኛል። እስክንድር ፍሬው ዝርዝር አለሁ። በአመት ሁለት ጊዜ ከሚካሄደው የአፍሪካ ህብረት የመሪዎች ጉባኤ አንደኛውን ሁልጊዜም የምታስተናግደው አዲስ አበባ ናት። ሀያ አራተኛው ጉባኤ ዛሬ የህብረቱ መቀመጫ በሆነችው በዚህችው ከተማ ተጀምሯል። እንዳለፉት አመታት ሁሉ የአህጉሪቱ የጸጥታ ጉዳዮች ከፍተኛ ትኩረት እንደሚያገኙ ተጠቁሟል። በመክፈቻው ላይ የተናገሩ የህብረቱ አመራሮችም ይህንኑ አንጸባርቀዋል። በደቡብ ሱዳን፣ በሊቢያ፣ በሶማሊያና በሌሎችም አካባቢዎች ያሉ የጸጥታ ጉዳዮች የመሪዎቹ መወያያ እንደሚሆኑ ነው የተጠቀሰው። የናይጄሪያው አሸባሪ ቡድን ቦኮ ሀራም የደቀነው ስጋት ግን ይበልጥ ትኩረት ሊስብ እንደሚችል ተናጋሪዎቹ ጠቁመዋል። ዛሬ የአፍሪካ ህብረት ሊቀመንበር ሆነው የተመረጡትና ባለፈው አንድ አመት ካገለገሉት የሞሪታንያው ፕሬዚዳንት መሐመድ አብዱል አዚዝ ላይ ኃላፊነቱን የተረከቡት የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ከነዚህ አንዱ ናቸው። ቦኮ ሀራምን የመሳሰሉ የሽብር ቡድኖች ለደቀኑት ስጋት መፍትሄ መፈለግ እንዳለበት ነው ያሳሰቡት። የሽብርተኝነት ስጋትና አብረው የሚመጡት ክፉ ተግባራት ከ1963 ዓ ም ባገኘናቸው ውጤቶች ላይ ሁሉ ስጋት ይደቅናሉ ስለዚህ በቀጣዩ አንድ ዓመት በዚህ የሽብርተኝነት ስጋት በቅርቡ በናይጄሪያና በካሜሩን እንደሆነው አይነት ለንጹሐን ዜጎች ሕይወት መጥፋትና ለንብረት ውድመት ምክንያት ለሆነው የሽብርተኝነት ስጋት ዘለቄታዊ መፍትሔ መፈለግ አለብን። ያ ሊታገሱት የማይገባ ነገር ነው። ስለዚህም እኔ ሽብርተኝነትን መቆጣጠርና በኋላም ጨርሶ ማጥፋት የሚቻልባቸው መንገዶች የማፈላለጉን ሂደት እደግፋለሁ። የህብረቱ ኮሚሽን ሊቀመንበር ድላሚኒዙማ በበኩላቸው ማበኩላቸው ቦኮ ሀራም በምዕራብ አፍሪካ የደቀነው ስጋት ከፍተኛ መሆኑን ያስረዱት፣ ሽብርተኝነት በተለይም ቦኮ ሀራም በአፍሪካውያን ላይ የሚፈጽመው የጭካኔ ተግባር እየሰፋ መምጣቱን አብራርተዋል። ይህ ትርጉም አልባ ከሆነ ግድያ ጋር ተዳምሮ ከናይጄሪያ አልፎ ወደ ሌሎች የአካባቢው ሀገሮች ወደ ቻድ፣ ኒጀር እና ካሜሩንም ተዛምቷል። ስለዚህ የጋራ የሆነ ውጤታማና ወሳኝ ምላሽ ይጠይቃል። የተፈለገውን ውጤት ለማሳካት ማለት ነው። ከቦኮ ሃራም በተጨማሪ በሶማሊያ በሊቢያ፣ በማሊና በደቡብ ሱዳን ያሉ የጸጥታ ችግሮችን የጠቀሱት ሊቀመንበሯ እነዚህን ጉዳዮች ስንወያይ በአምሳኛው ዓመት የአፍሪካ አንድነት ድርጅት በዓል ላይ ከገባነው ነው ቃል ጋር መሆን አለበት ሲሉም ተናግረዋል። ጦርነትና ብጥብጥን ለቀጣዩ የአፍሪካውያን ትውልድ አናወርስም በሚል የገባነውን ነውን ቃል ማስታወስ አለብን ያሉት ችግሮች ቢኖሩም ግን አፍሪካ ደረጃ በደረጃ ወደ ሰላምና ብልጽግና እየተጓዘች ነው ብለዋል። ዙማ ዛሬ ለመሪዎቹ ጉባኤ የቀረበው የአፍሪካ የአምሳ ዓመት የእድገት እቅድ ወይም አጀንዳ 2063ም የዚህ ጉዞ ቀጣይ እንደሚሆን አብራርተዋል። በዛሬው የመክፈቻ ስነስርዓት ላይ ከተናገሩ ከተቆጣጠሩት መካከል በአመት ሁለት ጊዜ ከሚካሄዱት ጉባኤዎች ቢያንስ በአንዱ ላይ የሚሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ይገኙባቸዋል። ልዩ ልዩ ጉዳዮችን የዳሰሱት ዋና ጸሐፊው በአፍሪካ ስለሚካሄዱ ምርጫዎችም አንስተዋል። በዚህ ዓመት በአህጉሪቱ የሚካሄዱ ምርጫዎች ሁሉ እንደ ቱኒዚያ፣ እንደ ቦትስዋና እና እንደ ማላዊ የተሳኩ እንደሚሆኑ ተስፋ አድርጋለሁ ሲሉ ተናግረዋል። በስልጣን ላይ ለረጅም ጊዜ ለመቆየት የተለያዩ መንገዶችን የሚጠቀሙ መሪዎች ጉዳይ ግን እንደሚያሳስባቸው አብራርተዋል። ዘመናቸው ካበቃ በኋላ ስልጣን አለቅም የሚሉ መሪዎች ጉዳይ እንደሚያሳስባቸው በዓለም ዙሪያ ያሉ ህዝቦች ሁሉ የሚናገሩት ነው። ይህን እኔም እጋራዋለሁ። ዲሞክራሲያዊ ያልሆኑ የሕገ መንግሥት ማሻሻያዎችና የሕግ ክፍተቶች ስልጣን ላይ ሙጭጭ ብሎ ለመቆየት ፈጽሞ መጠቀሚያ ሊሆኑ አይገባም። በአፍሪካና በዓለም ዙሪያ ያላችሁ መሪዎች ሁሉ ሕዝባችሁን እንድታደምጡ አሳስባለሁ። የዚህ ዘመን መሪ የሚወክለውን ህዝብ ጉጉትና ፍላጎት ችላ ይል ዘንድ ከቶ አይቻለውም። የአፍሪካ ህብረት የመሪዎች ጉባኤ ዛሬና ነገ የሚቀጥል ሲሆን በልዩ ልዩ ጉዳዮች ላይ አቋም በመያዝ ይጠናቀቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራችሁ አድማጮች ቀደም ሲል በዜናው ላይ እንደገለጽ ነው፣ ይህ 24ተኛው የአፍሪካ ህብረት የመሪዎች ጉባኤ የናይጄሪያውን አክራሪና አማጺ ቡድን ቦኮ ሐራምን ለመውጋት 7500 ወታደሮች ያሉት ኃይል ለማሰማራት የቀረበለትን እቅድ ህብረቱ ዛሬ አጽድቋል። ውሳኔው ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንደሚቀርብም የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር ገልጸዋል። ለመጽሔት ጊዜ ክፍለ ጊዜ ወደ ያዝናቸው ዘገባዎች ይሆናል። አሁን የምናልፈው የአንድነት ፓርቲ ጽህፈት ቤቱ በፖሊስ ቁጥጥር ስር ዋለ፣ የሶማሊያ የምግብ ዋስትና ይዞታ ተሻሻለ የፋኦ ሪፖርት እና በኢትዮጵያ ዩናይትድ ስቴትስ ኤምባሲ የከፈተው አዲስ የማህበራዊ መገናኛ ብሎግ ገጽ የሚሉትን ይዘናል። አብራችሁን ቆዩ። አዲስ አበባ የሚገኘው የአንድነት ለዲሞክራሲና ፍትህ ፓርቲ ዋና ጽህፈት ቤት በፖሊስ ቁጥጥር ስር ውሏል። ትናንት ምርጫ ቦርድ እውቅና የነሳቸው የፓርቲው አመራር አባላትም ወደ ጽህፈት ቤቱ እንዳይገቡ መደረጋቸውን ይገልጻሉ። ፖሊስ ከጽህፈት ቤቱ ሲያግዳቸው የፍርድ ቤት መረጃ እንዳላሳየም ወይም የፍርድ ቤት ትዕዛዝ እንዳላሳየም ተናግረዋል። የየካ ክፍለ ከተማ ፖሊስ እርምጃውን የወሰደበትን ምክንያት ጠይቀን መልስ ሊሰጡን አለመተባበራቸውን መለስካቸው አማሃ የፓርቲውን ምክትል ፕሬዝደንት እና የምክር ቤት ተወካይ አቶ ግርማ ሰይፉን አነጋግሮ ባጠናቀረው ዘገባ ይዟል። እኛ ጠዋት ተሰብስበን ነበረ። ስራ አስፈጻሚ ተሰብስበን ነበረ። በምርጫ ቦርድ የተሰጠው ህገወጥ ውሳኔ አስተዳደራዊ ውሳኔ ነው። አስተዳደራዊ ውሳኔ ደግሞ በፍርድ ቤት ሊለወጥ የሚችል ነገር ነው። ስለዚህ ያው ተፈትኖ የወደቀም ቢሆን ቱ እስከ መጨረሻው እድል እንሞክራለን። ከዛ በኋላ በፍርድ ቤት ትእዛዝ ይዘው ከመጡ እናስረክባቸዋለን ብለን አስበን ነበርና ይህንን እየሰራን ባለንበትና የብሔራዊ ምክር ቤቱ ደግሞ የፓርቲው ጠቅላላው ጉባኤ በሌለበት ጊዜ የፓርቲው ከፍተኛ አካል ነው። እንግዲህ የአንድነት አባላቶችን እንደምታውቀው በማንኛውም ሰዓት፣ በማንኛውም ጊዜ በፊሽካ ሲጠራ የሚመጣ ስለሆነ የአንድነት ብሔራዊ ምክር ቤት ትላንትና ተወስኖ ለዛሬ ከሰዓት ተጠርቶ የአንድነት ብሔራዊ ምክር ቤት አባላት ወደ ስብሰባ ሲመጡ እንዲሁም ምክር ቤት አባ- በላይ በሆኑ ኃይል ተከቦ መግባት ተከለከልን። ጠዋት ስብሰባ ላይ ነበረን። ስብሰባ ጨርሰን ለምሳ ወተን እንደገና ለምክር ቤት ስብሰባ ስንመለስ ነው በፖሊስ የተከለከል ነው። ፖሊስ የሚያስመጣ አንተም ነገር የለም። አቶ ግርማ ላቋርጦት ላቋርጦት፣ ና ፖሊሶች ይህንን ድርጊት ሲፈጽሙ ምንም የፍርድ ቤት ትእዛዝ በእጃቸው የለም። አንደኛ ምንም ፖሊሶቹ በሬዲዮ ነው የሚታዘዙት። ከፍርድ ቤት ቢሆን ከማንኛውም አካል ትእዛዝ ይዘው አልመጡም። በሬዲዮ ነው እየታዘዙ የሚፈጽሙት። መኪኖቻችንን እንኳን ለማውጣት በሬዲዮ ትዛዝ ተቀብለው ነው። መኪኖቻችንን ፈትሸው አንድም ወረቀት ይዞ መውጣት አይቻልም ብለው እየፈተሹ ነው ያስወጡ እና የምክር ቤቱ ስብሰባም አልተካሄደም ማለት ነው። አልተካሄደም። በምን ሁኔታ ይካሄዳል? በቃ ቢሮውን እኮ ወታደር ተቆጣጠረው እኮ። እናንተ ይህን መግለጫ ለመስጠት ስጠሩ ግን ከትላንትና ጀምሮ እውቅና የላችሁ ሲባል የሕጋዊ መሰረት እንዳላችሁ አድርጋችሁ ቆጥራችሁ ነው ጋዜጣ መግለጫ ያጠራችሁት እንዴት ነው? በመጀመሪያ ደረጃ ብሔራዊ የምርጫ ቦርድ አንድም ፓርቲ ህጋዊ ህግ ወጥ ብሎ ለመወሰድ አንድም የህግ መሰረት የለው። ያጠፋነው ነገር ካለ ይሄንን አጥፍታችኋልና በዚህ በዚህ ምክንያት ብሎ ማስጠንቀቂያ ሰጥቶ እንደዚህ አድርጋችኋል ብሎ ሰርተፊኬታችንን መሰረዝ ይችላል። ቢሰርዝ እንኳን እኛ ያንን የሰረዘውን ሰርተፊኬት ልክ አይደለም ብለን ፍርድ ቤት መሄድ መብት አለን። እንደዚህ አይነት ህግና ስርአት ያለው ነገርም አለማድረግ አይቻልም። አሁን እኮ ውሳኔው ፖለቲካ የፖለቲካ ውሳኔ ስለሆነ በፍጹም እነዚህ ሰዎች ልክ ናቸው ብዬ ለማሰብ ይቸገራለ። እና አሁን ምንድን የምታደርጉት ከዚህ በኋላ እኛም እናደርገው ምን እናደርጋለን? እንግዲህ እኛ የኢትዮጵያን ፖለቲካ እንመራለን ብለን ተደራጅተናል። ኢትዮጵያ ውስጥ የመደራጀት መብት አለ የሚል ህገ መንግስታዊ ድንጋጌ አለ ብለን ተደራጅተን እንቅስቃሴ እያደረግን ነው። አይ ልክ አይደላችሁም፣ መደራጀት የሚቻለው ለምርጫ ቦርድ ስታጎበድድ መደራጀት አትቻልም ከተባለ እኛ ደግሞ ለመደራጀት በህሊናችን ውስጥ የመጣው የነጻነት ስሜታችን በምርጫ ቦርድ ጫማ ስር የሚያስቀምጠን አይደለም። ስለዚህ በምንም አይነት ነጻነታችንን አንጠይቅም። እና የምንመርጠውን መንገድ እኛ እያንዳንዱ ሰው በፍላጎቱ ይመርጣል። ማንኛውም ግን የኢትዮጵያ ህዝብ ነው እንግዲህ ይህንን የትግል ስልት ይመርጥና የሚጫወተው። በጣም አመሰግናለሁ። አቶ ግርማ ምንን አመሰግናሉ። በኢትዮጵያ የአሜሪካ ኤምባሲ አዲስ የመልእክት ማስተላለፊያ የኢንተርኔት ገጽ ወይም ብሎግ ሳይት ከፍቷል። ሰሎሞን አባተ ተጨማሪ አለው። ኢንተርኔት ገጹ ወይም የሀሳብ ማስፈሪያው ወይም ብሎግ ሳይቱ ሲከፈት ይዞ የወጣው በኢትዮጵያ የአሜሪካ አምባሳደር የፓትሪሺያ አስላክን መልእክት ነው። አምባሳደሩ አምባሳደሯ በዚሁ መልእክታቸው ብሎጉ ወቅታዊና ጠቃሚ ዜናዎችና መረጃዎችን እንደሚያቀርብ ተናግረዋል። የብሎጉን አስፈላጊነት እንዲያብራሩልኝ ወደ ኤምባሲው ደውዬ የመረጃ ኦፊሰሯንና የኤምባሲውን ቃል አቀባይ ካትሪን ዲዮፕን አነጋግሬ ነበር። I'm so glad that you asked us or asked me about our new blog initiative, which we have happily entitled Kimsha. ስለዚህ ስለ አዲሱ ብሎጋችን ስለጠየከኝ በጣም ደስ ብሎኛል። ቀደም ሲል እንዳልኩት ስሙ እንደሚያመለክተው ትኩረት ስለሚስቡ እውነታዎች ወይም በአዲስ መልክ በስፋት ልንመለከታቸው ስለምንችል የአንድ ጉዳይ ዋነኛ መልእክት ወይም ጭብጥ ይሆናል። ለምሳሌ እንዲሁ ከወዲሁ ብዙ ብዙ አልናገር እና፣ እንደሚታወቀው የካቲት ወር የጥቁር አሜሪካውያን ታሪክ የሚታሰብበት ነው በዩናይትድ ስቴትስ። ታዲያ ብሎጋችን ይህ ወር ለአሜሪካውያን እና ለአሜሪካ ባህል ያለውን ጠቃሚነት ማብራራት ይችላል። ከዚያ በተጨማሪም መጋቢት በዓለም አቀፍ ደረጃ የሴቶች ወር ሆኖ እንደሚከበርና አስተዋጽኦቻቸው እንደሚታወስ ይታወቃል። እንደዚህ አይነቶቹን መልእክት አዘለ ርዕሶች መመልከትና ውይይት እንዲደረግባቸው ነው አላማችን። ቅምሻ ነው የብሎጉ መጠሪያ። ለመሆኑ ይህ ብሎግ ከሌሎች የኤምባሲው የኢንተርኔት ሳይቶችና ገጾች በምን ይለያል? የጥረት ድግግሞሽ የሀብትና የኃይል ብክነት አይሆንም? Well, we certainly hope not, Solomon. Um, but no, we actually do not have another blog at the U.S. Embassy in Addis Ababa. We do have our Facebook page. I'm a slayer. In the high net, Leila, your blog, Addis Ababa, Addis Ababa and Miganyo, America Embassy, you still learn Your Facebook, Alan. Ulum, what I do, chatting, and digabu, butterna, like, and dadder, one and a big Alan. So, let's see. ይህ ገጽ ደግሞ ፌስቡካችንን ያጠናክረዋል። በሌሎች መድረኮች ላይ ያላነሳናቸውን ጉዳዮች በስፋት እንድናነሳ ይረዳናል። ያጠናክረዋል እንጂ ድግግሞሽ፣ የጥረት መደጋገም ወይም የሀብት ብክነትም አያስከትልም። ብሎጉ ከአምባሳደር ፓትሪሻ ሀስላክ መልእክት ቀጥሎ መጀመሪያ ይዞ የወጣው ሕገ ወጥ የሰዎች ዝውውር ሰዎችን በድብቅና በህገ ወጥ መንገድ ከቦታ ቦታ በማዘዋወር መነገድን ለማለት ነው። ሂዩማን ትራፊኪንግ ሁሉም በየደረጃው ሊዋጋው የሚገባ ነቀርሳ ነው የሚል ርዕስ ያለው ጽሑፍ ነው። ለመሆኑ ይህንን ለኢትዮጵያውያን የታሰበ ብሎግ ለምን በዚህ ርዕሰ ጉዳይ ማስጀመር አስፈለገ? አስፈለገው ኤምባሲው ፎር ዘ ቬሪ ሲምፕል ሪዝን ጃንዋሪ ኢዝ አክቹዋሊ ትራፊኪንግ ኢን ፐርሰንስ አዌርነስ ማንዝ ጥር ወር በህገ ወጥ የሰው ልጅ ከቦታ ቦታ ማዘዋወርን ወንጀል ትኩረት እንዲያገኝ የሚደረግበት ወር ነው። ፕሬዚደንት ባራክ ኦባማ፣ ሌሎችም የአሜሪካ የውጭ ጉዳይ መስሪያ ቤት መሪዎች ስለዚህ ርዕስ በጣም ጠቃሚነት የራሳቸውን አመለካከት በጽሁፍ አቅርበዋል። በዚህ ወር መጨረሻ ላይ ስለዚህ ወንጀል ሰፋ አድርጎ ህዝብን ማሳወቅ አስፈላጊ ነው የሚል ድምዳሜ ላይ ደርሰናል። ኢትዮጵያ ዋና ከተማይቱን አዲስ አበባን ጨምሮ የበዛ የኢንተርኔት ችግር ካለባቸው ሀገሮች አንዷ ነች። በዋጋም በመገኘቱም፣ በግንኙነት ውስጥ ወጥነትና በአቅሙም ጭምር እና እናንተ እንዲህ አይነቱን የኢንተርኔት ሚዲያ ስትጀምሩ ይህንን ችግር ግምት ውስጥ አስገብታችኋል? ይሄ በጣም ጥሩ ጥያቄ ነው ሰሎሞን። ከተጠቃሚው ሕዝብ ብዛት አንጻር የኢንተርኔት አጠቃቀም በጥቂቶች የተወሰነ፣ አብዛኞቹ በርዕሰ ከተማዋና በሌሎች ትላልቅ ከተሞች ዙሪያ ያሉ ወጣቶች ቢሆኑም እነዚህን ወጣቶች ነው እንደ አብዩ የፕሮግራማችን ታዳሚዎች የምናየው። ከወዲሁ በፌስቡክ የሚያገኙንን ወደ አንድ መቶ ሺህ የሚሆኑ ወጣቶች ናቸው። እንዲህ አይነቱ ውይይት የሚጥማቸው ብዙዎች እንደሆኑ ተረድተናል። ስለዚህ በዚህ ብቻ ሳይሆን በሌሎችም ሰፊ ርዕሶች የኢትዮጵያ ሕዝብ ጋር ውይይት መጀመር ጠቃሚ መሆኑን ተረድተናል። ኤምባሲው ቅምሻን ሲጀምር መቼም አንድ አይነት መገናኛ ብዙኃን መጀመሩ እንደሆነ ግልጽ ነው። ለመሆኑ እስካሁን ይህንን አስመልክቶ ከኢትዮጵያ ባለስልጣናት የሰማችሁት ነገር አለ? ስለ ብሎጋችን ከመንግስት በኩል እስካሁን የሰማ ነው ምንም የለም። ይሁን እንጂ መንግስቱን ጨምሮ መላው የኢትዮጵያ ህብረተሰብ ክፍሎች፣ ዩኒቨርስቲዎች፣ ሲቪል ማህበረሰቡ ስለዚህ ጅምር ደስተኞች ይሆናሉ ብለን እናስባለን። እናም ደግሞ ከሁሉም ኢትዮጵያውያን አካላት ጋር በሳይቱ ላይ የሚደረጉት ውይይቶች ገንቢ ይሆናሉ ብለን እናምናለን። Miss Diop. Not at this time, no. I'll let you see, Lenum. I'm a saginaldo, Miss Diopp. I'm sure. Uh, As okay. <laughs> አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚተላለፍ ስርጭት አለ። እንድታደምጡ እንጋብዛችሁ። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተር አምሃሪክ ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ። ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ ሰሎሞን አባተ እና ቆንጅት ታየ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ደህና ሰንብቱልኝ። ቪዎች እንደምናችሁ፣ እንደምን ከረማችሁ? በትናንትናው ዕለት ምርጫ ቦርድ የወሰደው እርምጃ በአንድነት ፓርቲ ላይ ማለት ነው፣ በጣም በጣም ከባድ የሆነና ታሪካዊ ክህደት መሆኑን በዚህ ሰዓት መግለጽ ፈልጋለሁ። በመጀመሪያ ምርጫ ቦርድ ራሱ ገለልተኛ እንዳልሆነ የታወቀ ነው። ይሄ በእኔ እምነት ምርጫ ቦርድ ገለልተኛ አይደለም። ስለዚህም የፈጸመውን ታሪካዊ ስህደት በታሪክ ኢህአዴግንም ሆነ የምርጫ ቦርድን በታሪክ የሚያስጠይቅ ይሆናል። ዘጠና ዘጠኝ ነጥብ ዘጠኝ ህዝብ ድጋፍ አለኝ። እጥፍ የኢኮኖሚ ደብል ዲጂት ኢኮኖሚ አስመዝግቦ ያለው ዘጠና ስልሳ አምስት ሰባ ሚሊዮን ህዝብ ድጋፊ አለኝ። ይሄ ሁሉ ፍርሀት ምን አመጣው? ሰላም የቮይስ ኦፍ አሜሪካ ጋዜጠኞች እንደምን አላችሁ። እኔ አስተያየት መስጠት የምፈልገው በኢትዮጵያ ውስጥ ስለተፈጠረው የፖለቲካ መከፋፈል ጉዳይ ነው። የኢትዮጵያ የምርጫ ቦርድ ከሚገባው በላይ ጊዜና እድል ሰጧቸዋል። ተቃዋሚ ድርጅቶች ችግራቸውን ባለመፍታታቸው የተሰጠው ውሳኔም ትክክል ነው ብዬ አምናለሁ። እነዚህ ተቃዋሚ ድርጅቶች ህዝብንና አገርን እንመራለን ብለው የውስጣቸውን ችግር ሳይፈቱ በመቆማቸው በጣም ለተከታያቸውም ለሚያምንባቸውም ሰው ማሳፈሪያ ሆነዋል። የተሰጠ ውሳኔ ትክክል ነው ብዬ አምናለሁ። እነዚህ ድርጅቶች እንኳን ህዝብንና አገርን ሊመሩ ይቅር እና ቤተሰቦቻቸውም መምራት የሚችሉ መሆናቸውን በጣም ያጠራጥራል። ስለዚህ በእኔ አመለካከት ውሳኔው ትክክል ነው፣ ከጠዋቱ መወገዳቸው ትክክል ነው ብዬ አምናለሁ። አመሰግናለሁ። አምባቸው በየነ ከፊላደልፊያ። አይቢኦች እንደምን ዋላችሁ ሁም ደውሉላችሁ ከሰሜን ወሎ ሀብረ ወረዳ አካባቢ ነው ትላንትና ፕሮፌሰር መርጋ በቃና እና አቶ ነጋ ዱቢሳ በሰጡት መልስ ሰምቸዋሉ በጣም የሚያሳፍር መልስ ነው የሰጡት ስለዚህ የኢትዮጵያን ህዝብ እያታለሉ ነው ያሉ በአሁኑ ሰዓት በአስራ ዘጠኝ ዘጠና ሰባት በተደረገው ምርጫ ህብረተሰቡን እንዳያሸነፈ እያወቅ ነው በግድ ስልጣን ሙጥኝ ብሎ የያዘ መንግስት በመሆኑ አሁንም በምርጫ ይለቃል የሚል ግምት የለንም። ስለዚህ የኢትዮጵያ ህዝብ አሁንም መልእክቴን የማስተላልፈው ወያኔ በሀሰት ያስቀመጠ የምርጫ ቦርድ እየደለለ ፓርቲዎችን ከቦታው እንዲለቁ ለማባረር የተዘጋጀ መንግስት መሆኑ ከወዲሁ ለመግለጽ እንፈልጋለን። እናመሰግናለን። የተከበራችሁ አድማጮች ለአስተያየቶቻችሁ። በ25ና በ31 ሜትር ባንድ አጭር ሞገድ የሚተላለፈውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየሰማችሁ ያላችሁት። በነገራችን ላይ በሰማችሁት የአድማጮች አስተያየት ክፍለ ጊዜ በአብዛኛው የተነሱት ከምርጫ ቦርድ ከምርጫና ከተቃዋሚ ፓርቲዎች ጋር ሰሞኑን ስላለው ውዝግብና እሰጥ አገባ ነው። ለጥያቄው መልስ ይቀጥላል። በዚሁ ዝግጅት ላይ ያተኩራል በግንቦት ወር የሚካሄደውን አገር አቀፍ ምርጫ በተመለከተ ከእናንተ ከአድማጮች የቀረቡትን ጥያቄዎች የብሔራዊ ምርጫ ቦርዱ ዋና ጸሐፊና የጽህፈት ቤቱ ኃላፊ አቶ ነጋ ዱፊሳ ይመልሳሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። አቶ ነጋ ዱፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ ስለ ትብብሩ አመሰግናለሁ። ለጥያቄው መልስ ዝግጅታችን ከአድማጮች የደረሱን ጥያቄዎች በርካታ ናቸው። ለዛሬ ተላኩልን እንግዲህ ዓለም አቀፍ የራዲዮ ጣቢያ እንደመሆኑ ብዙዎቹ አድማጮች የሚሰማቸውን ጥያቄ አቅርበዋል። የእኛ ሚና ጥያቄውን ማስተናገድ ነው። ስለዚህ ስለ ጊዜው በቅድሚያ አመሰግናለሁ አቶ ነጋ እኔም በጣም አመሰግናለሁ እሺ በቅድሚያ አስቲ እንዳልኩት በርካታ ጥያቄዎች ናቸው የደረሱን ስለ እርስዎ ልምድ የሚጠይቅ ጥያቄ አለና በዛ እንጀምራለን ሀሎ ቪኦኤ የምደውለው ከዩናይትድ ስቴትስ ቨርጂኒያ ግዛት ነው ለምርጫ ቦርድ ቤት ሀላፊው ለአቶ ናቢዎች ይህንን ጥያቄ እንዳለ እንደወረደ ቢያቀርቡልን ደስ ይለኛል። በኃላፊነት የሚመሩት ተቋም አቶ ነጋዱ ፌሳ እጅግ ከፍተኛ ኃላፊነት እና ተጠያቂነት ያለው ተቋም ከመሆኑ አንጻር የኢትዮጵያ ሕዝብ ይህን ተቋም በኃላፊነት የሚመሩ ሰው ማንነት ማወቅ የሚያስፈልገው ይመስለኛል እና እስቲ አቶ ነጋዱ ፌሳ ባጭሩ ማን ናቸው? የት ተወለዱ? አደጉ? የት ተማሩ? ምን ተማሩ የቤተሰብ ኃላፊነታቸው ወዘተ፣ የግል ህይወታቸውን ባጭሩ ቢገልጹልን። ሁለተኛው ጥያቄ ገዢው ፓርቲ በምርጫ ተሸንፎ ይሁን ወይም በማናቸውም ሁኔታ ከስልጣን ቢወገድና አዲስ መንግስት ቢቋቋም እርስዎ በሚመሰረተው መንግስት የምርጫ ቦርድ ውስጥ እንደገና በኃላፊነት ሊያሰራው የሚያስችል የህሊና የለምና ነጻነትና ገለልተኝነት አለኝ ብለው ያስባሉ? አመሰግናለሁ። አመሰግናለሁ። እኔ ፖለቲካንም አይደለውም። እኔ ከዩኒቨርሲቲ ከወጣው በኋላ ላለፉት አስራ ስድስት አመታት በዳኝነት ነው የሰራሁት። ከአዲስ አበባ ዩኒቨርሲቲ ከህግ ትምህርት ቤት ነው የተመረኩት። ለአስራ ስድስት አመታት በዳኝነት ነው የሰራሁት፣ ከክልል ከፍተኛ ፍርድ ቤት፣ ከጠቅላይ ፍርድ ቤት፣ ከዛም ፌዴራል ጠቅላይ ፍርድ ቤት፣ ከሰበር ሰሚ ችሎት ሰርቻለሁ። እንግዲህ ላለፉት ሁለት አመታት ደግሞ በቃዋሚነት የቦርዱ ጽህፈት ቤት ሆኜ እያገለገልኩ ነው ያለሁት። በፍርድ ቤትም እያለው የፖለቲካ ፓርቲ አባል መሆንም ክልክል ነው። ከዚህ አሁን ካለውበት ቦታ ባልተናነሰ መልኩ ትልቅ የሆነ ገለልተኝነትን የሚጠይቅ ሙያ ላይ ነው የኖርኩትና ምንም ከፖለቲካል ፓርትነርሺፕ ጋር የሚያገናኝ ነገር የለም። በሙያችን ሰርተን የትም መኖር የምንችል ሰውኝደን ለየትኛውን ፖለቲካ ፓርቲ የምናጎበድድበት ሁኔታም ሊኖር አይችልም። የቦርድ አባላትን በተመሳሳይ ብቃት ያላቸው ሰዎች ናቸው። በማንኛውም በትምህርት ዝግጅትም በተለያየ ያላቸውም ፕሮፋይል በጣም ትላልቅ ሰዎች ናቸው። ለማንኛውም የፖለቲካ ፓርቲ የሚያጎበድዱበት ምንም ምክንያት የለም። ስለዚህ ሕዝባችን ይህንን ሊረዳ ይገባል። ቦርዱ በሀገራችን የተጀመረውን የዴሞክራሲ ግንባታ በተቻለ መጠን ወደፊት ለማስከት ከቀን ወደ ቀን እየጣረ ነው ያለው። የምርጫዎቹንም ሁኔታ ስናይ ከአንድ የምርጫ ዘመን ወደሚቀጥለው እየተሻሻሉ የሄዱ በርካታ ሁኔታዎች አሉና በሀገራችን ዲሞክራሲ ከዕለት ዕለት እየተሻሻለ የምርጫውም እንቅስቃሴ እየተሻሻለ የሄደበት ሁኔታ መኖሩን በዚህ ደረጃ ላይ ማንሳት ይቻላል። ጤና ውስጥ ሊቪዎች በትናንትናው ዕረፍት ባስተላለፋችሁት ለአቶ ነጋ ዱፊሳ ለምርጫ ቦርድ ዋና ጸሐፊ ጥያቄ ለመጠየቅ ነው። በዚህ አጋጣሚ ለመጀመሪያ ጊዜ እጠየቃለሁ ብሎ የሚቀርብ የመንግስት አካል የሆነ ወይም በእኛ ማህበረሰብ ባልተለመደ ለጥያቄ በመቅረባቸው ከፍ ያለ ምስጋና አቀርባለሁ። ከዚህ በመቀጠል ጥያቄ አንድነት እና መኢአድን በተለያየ ጊዜ የውስጥ ውዝግብ ስላለባቸው የውስጥ ውዝግባቸውን ካልፈቱ የምርጫ ቦርድ አል አይቀበልም ብሎ ነበረ። ይሄንንም የውስጥ ውዝግባቸውን ለመፍታት ሁለቱም በተለያየ የጠቅላላ ጉባኤ ጠርተው በጠቅላላ ጉባኤው ግን ትዝብት እንዳልተገኙ በዚሁ ሚዲያ ወንድሙ ጎላ የተባሉ ሰው ተገኝተዋል እና አሁን በምን መስፈርት ነው የአቶ ትዕግስቱ ሀወሉ የሚመራው ህጋዊ፣ ነው የበላይ ፈቃዱ ህጋዊ አይደለም፣ በማሙሸት አማረ የሚመራው ህጋዊ አይደለም፣ በአበባው መሀሪ የሚመራው ህጋዊ አይደለም፣ ህጋዊ ነው ብሎ ለመፍረድ የሚያስችል ግራውንድ የት ተገኝቶ ነው? ይህንን ጥያቄ እንዲመልስልኝ ፈልጌ ነው። አመሰግናለሁ። ጥሩ ነው እንግዲህ አድማጮች የመሰላቸውን ጥያቄ ያመኑበትን ጥያቄ ጠይቀው የመረዳት ዝንባሌ መፈጠሩ እኔ ጥሩ ነው የሚመስለኝ። እኛም ያንን የማስረዳት ኃላፊነት አለብን። ምክንያቱም በሀገራችን ውስጥ እየሆነ ያለውን ነገር ሕዝባችን ከሀገራችን ውጭ ያሉትም ዜጎች ቢረዱት እየተሻለ ነው በሚል እምነት ነው። ለመጀመሪያው ጥያቄ እኛ ሁለቱ ወገኖች በሁለተኛው ዙር ጊዜ ስንሰጥ ጠቅላላ ጉባኤ አንድ ላይ ሆነው እንዲያካሂዱ ስንነግራቸው የተለያየ ቦታ እዚህ እዚህ እናካሂዳለን፣ ስለዚህ ተገኙልን ብለው ሁለቱም ቡድኖች ደብዳቤ ጽፈዋል። ለሁለቱም ቡድን መልስ ሰጥተናል። እኛ ያልናችሁ አንድ ቦታ አካሂዱ ነው። አንድ ቦታ አንድ ፓርቲ ነው ያለው፣ አንድ ጠቅላላ ጉባኤ ነው የሚኖረው። ስለዚህ አንድ ቦታ አካሂዱ፣ ከዛ ውጭ አንገኝም ብለናል። የነ አቶ በላይ ቡድን ያካሄዱት ጠቅላላ ጉባኤ ላይም አልተገኘንም፣ የነዛኛዎቹም ያካሄዱት ጠቅላላ ጉባኤ ላይ አልተገኘንም። ምናልባት ሶስተኛ ዙር ቦርዱ እድል ሲሰጥ የእነ አቶ በላይ ፈቃዱ ቡድን ቦርዱ የሰጠውንም መመሪያ አንቀበልም፣ ጠቅላላ ጉባኤም አናካሄድም ብሎ ገልጸውልናል። የነ ትዕግስቱ ቡድን ግን ጠቅላላ ጉባኤ እናካሄዳለን ተገኙልን፣ ብለዋል። በጠቅላላ ጉባኤው ላይ አሁንም ቦርዱ በተመሳሳይ አቋም አልተገኘም፣ በነ ትዕግስቱ ላይ ማለት ነው። አቶ ነጋ እዚህ ላይ እንዲያብራሩልኝ የምፈልገው የምርጫ ሕጉ እንድትገኙ በሚያሳስብ መልኩ እንድትገኙ ይጠይቃል ወይ? እና ለምንስ አልተገኛችሁም? ምንድን ነው እንግዲህ ቦርዱ የሚሰጠውን ውሳኔ ነው ማስፈጸም ያለብን። ጽፈት ቤት እና ቦርዱ የሰጠው አቅጣጫ አንድ ላይ ሆነው ያካሂዱ ነው ያለው። ስለዚህ መገኘት የምንችለው አንድ ላይ ሆናችሁ ልዩነታችሁን ይዛችሁ ለጠቅላላ ጉባኤ መቅረብ ስትችሉ ነው አንድ ፓርቲ ሆኖ ሁለት የተለያየ ቦታ ጠቅላላ ጉባኤ እናደርጋለን ስትሉን ልንገኝ አንችልም። ስለዚህ ቦርዱ የሰጠውን አቅጣጫ ተከትለን ያንን ስናደርግ ነው አንድ ላይ ለምን አላካሄዳችሁም በሚል ነው ያልተገኘ ነው። አንድ ሌላ ጠያቂ በኢሜይል እንዲሁ ጥያቄ ያደረሱን አቶ እንግዳ የኢትዮጵያ ምርጫ ቦርድ አንድነት ለዲሞክራሲና ለፍትህ እንዲሁም የመላ ኢትዮጵያ ህዝብ አንድነት ፓርቲ ላይ ለወሰደው እርምጃ ምን ህጋዊ ስልጣን አለው ይላል ምን ህጋዊ ስልጣን አለው ቦርዱ ኢህአደግ ላይ የወሰደው ተመሳሳይ እርምጃ ካለ አቶ ነጋ እንዲያስረዱን ጠይቁልን ብለዋል ምን ህጋዊ ስልጣን አለ ቦርዱ የተደነገገበትን ህግ ጠቅሰው ይግለጹልን ምን ህጋዊ ስልጣን አላችሁ ይህን ለመፈጸም ለጥያቄው መልስ ይቀጥላል። ክቡራትና ክቡራን አድማጮች ለዚህ ጥያቄ መልስና ለሌሎችም ጥያቄዎቻችሁ መልስ በነገው ምሽት ሰፋ ባለ ዝግጅት ይዘንላችሁ እንመልሳለን። የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ተሳሀዬ አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ እምቅ የተፈጥሮ ሀብት ለሀገሪቱ እድገት አንቀሳቃሽነት እንዳልበቃ ተገለጸ፣ የቴክኖሎጂ እድገት በአፍሪካም ተጽዕኖ እያሳደረ መሆኑ ታወቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። የዓለም ባንክ ድረገጽ የኢትዮጵያ የተፈጥሮ ሀብት ለሀገሪቱ እድገትና ትራንስፎርሜሽን እቅድ ትልቅ አስተዋጽኦ የማድረግ መሰረት ያለው ቢሆንም ለዛ እንዳልበቃ ይጠቅሳል። የኢትዮጵያ የኢኮኖሚ እድገት ካለፈው አስርት ዓመት ወዲህ በአማካኝ በአስር ነጥብ ሰባት ከመቶ ሲራመድ ቆይቷል። ከሌሎቹ ከሰሃራ በመለስ ያሉት የአፍሪካ ሀገሮች የእድገት ደረጃ ከእጥፍ በላይ በሆነ መጠን እያደገ ነው። የሌሎቹ የአፍሪካ ሀገሮች እድገት በአምስት ነጥብ ሁለት ከመቶ ደረጃ ነው የነበረው። ይሁንና ለኢኮኖሚው እድገት በበለጠ አስተዋጽኦ ሊያደርግ የሚችለው የነዳጅ ዘይት የጋዝና ሌሎች እምቅ የሀገሪቱ ሀብቶች የኢኮኖሚው እድገት አንቀሳቃሽ ኃይል ሊሆኑ አልቻሉም ይላል የዓለም ባንኩ ድረገጽ። ኢትዮጵያ በርከት ያለ ነዳጅ ዘይት ጋዝና ሌሎች የተፈጥሮ ሀብቶች ሊገኙ የሚችሉበት መሰረት ቢኖራትም የእሰሳው ተግባር ገና በእንጭጩ ነው ያለው። አንድ ትልቅ የወርቅ ማዕድን በሚገባ እየሰራ ነው። በርካታ የማዕድን ውጥኖችም አሉ። በኢትዮጵያ ጎረቤት ሀገሮች በቀላሉ የማይገመት ነዳይ ዘይትና የተፈጥሮ ጋዝ በመገኘቱ ኢትዮጵያ ውስጥም የነዳይ ዘይትና የተፈጥሮ ጋዝ ጽሳ እየተካሄደ ነው። ወቅት እየጠበቁ የሚካሄዱ ሰፋፊ የማዕድን ስራዎችም አሏት። አንድ ሚሊዮን የሚሆኑ ሰራተኞች የሚሰማሩበት ስራ እንደሆነ የኢትዮጵያ መንግስት ገልጿል። የሥራ እድል በመፍጠርና የውጭ ገቢ በማስገኘት ረገድ ጠቃሚ ዘርፍ ነው ሲል የዓለም ባንክ ድረገጽ አስገንዝቧል። የኢትዮጵያ የተፈጥሮ ሀብት ዓለም አቀፍ አሰራርን በተከተለ መልኩ ዘላቂና ግልጽ በሆነ መንገድ ከተያዘና ከተንቀሳቀሰ ለሀገሪቱ ማኅበረሰባዊና ኢኮኖሚያዊ እድገት አዎንታዊ አስተዋጽኦ ሊኖረው እንደሚችል የዓለም ባንክ በያዝነው ወር ባበቃው ዓመት ባወጣው ዘገባ እንዳወሳ ድረገጹ ጠቁሟል። ኢትዮጵያ ውስጥ ያለው ገና ያልተነካው የተፈጥሮ ሀብት ተገቢ አያያዝና ድጋፍ ካገኘ በኢትዮጵያ ኢኮኖሚ እድገት ትልቅ ለውጥ ሊያመጣ ይችላል ለድህነት ቅነሳ አላማም አስተዋጽኦ ያደርጋል ሲሉ የዓለም ባንክ ቡድን አንጋፋ የኢኮኖሚ ጠቢብ ክሪስቲን ሞለር እንዳስረዱ ድረገጹ ጠቁሟል የዓለም ባንክ ቡድንና የኢትዮጵያ ማዕድን ሚኒስቴር ባለፈው ጥቅምት ወር የኢትዮጵያ ከመሬት የሚወጡ ሀብቶች ኢንዱስትሪ መድረክ አደራጅተው ነበር የተባበሩት መንግስታት ድርጅት የልማት ፕሮግራም፣ የአውስትሬሊያ የውጭ ጉዳይ ሚኒስቴር፣ የካናዳ የንግድና የልማት ድርጅት፣ የብሪታንያ ዓለም አቀፍ ልማት ክፍልና የአፍሪቃ የተፈጥሮ ሀብት ልማት ማዕከል መድረኩን በማዘጋጀት ተግባር ረድተዋል። እንዲህ አይነት መድረክ ሲዘጋጅ ለመጀመሪያ ጊዜ ሲሆን አላማው ከመሬት የሚወጡ የተፈጥሮ ሀብቶች ኢንዱስትሪ ስለሚኖረው ዕድልና ስለሚገጥሙት ተግዳሮቶች እውቀት ለማግኘት መርዳት ነው ጥሩ ተመክሮዎች ለመለዋወጥም ጭምር ነው። አንድ መቶ ሀያ የሚሆኑ ኢንዱስትሪዎች፣ የመንግስታት የልማት ድርጅቶችና የሲቪል ማኅበራት ተወካዮች በውይይቱ ተሳትፈዋል። የኢትዮጵያ መንግሥት ለነዳጅ ዘይትና ለተፈጥሮ ጋዝ እሰሳ እንዲሁም ለማዕድን ኢንዱስትሪ የሚያስፈልግ ሕጋዊና ተቋዋሚ ማዕቀፍ በማውጣት ብቃት ያለው ተዓማኒ ተገቢ ስትራቴጂ ለመቀየስ እንዲችል የዓለም ባንክ ቡድን ቴክኒካዊ እርዳታ እያደረገለት ነው ሲል የዓለም ባንክ ድረገጽ ዘግቧል። በጋርዲያን ጋዜጣ ድረገጽ ደግሞ በቀጣዮቹ 15 ዓመታት ውስጥ ቴክኖሎጂ በአፍሪቃ ላይ ስለሚኖሩ ቦታ ሲዘግብ የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ከ15 ዓመታት በፊት አውጥቶት የነበረውን ትንበያ የሚጻረር እንደሆነ ይገልጻል። እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት የወጣው የሲአይኤ ዘገባ ቀቢጸ ተስፋነት የሚያንጸባርቅ እንደነበር ድረገጹ ያወሳል ከሰሃራ በመለስ ያሉት የአፍሪካ ሀገሮች ለዓለም አቀፍ ኢኮኖሚ ብዙም ጥቅም አይኖራቸውም በቀጣዮቹ 15 ዓመታት ውስጥ አሁን በደረስንበት ደረጃ ማለት ነው የአፍሪካ ዲሞክራሲ ሊደርስ የሚችልበት ደረጃ ላይ ደርሶ አብቅቶለታል የቴክኖሎጂ እድገትም በአፍሪካ ኢኮኖሚዎች ላይ ብዙም አዎንታዊ ተጽዕኖ አይኖረውም የሚል እንደነበር ድረገጹ ጠቁሟል። ትንበያዎቹ ሁሉ እውነት ይሆናሉ ማለት እንዳልሆነ ደ ጋርዲያን ሲያብራራ ታዲያ በ12 ዓመታት ውስጥ የአፍሪቃ ተንቀሳቃሽ ስልክ ግንኙነት በ44 ከመቶ ከፍ ማለቱን ገልጿል። የአፍሪቃ ተንቀሳቃሽ ስልክ አቅራቢ አገልግሎቶችና የንግድ ሸሪኮቻቸው ባለፉት ሶስት ዓመታት ውስጥ 32 ቢሊዮን ዶላር የሚሆን ቀጥተኛ የሆነ ኢኮኖሚ ተጽዕኖ እንዳሳደሩ 12 ቢሊዮን ዶላር የሚሆን ግብር እንደከፈሉም ድረገጹ ጠቅሷል። የአፍሪካን መጻኢ እድል የሚገልጸው የተንቀሳቃሽ ስልክ ግንኙነት መዳበር ብቻ እንዳልሆነ ዘ ጋርዲያን ሲያስረዳ የስማርት ስልክን የድሮን ማለት የሰው አልባ አይሮፕላኖችን የቴሌ ሕክምናንና የስማርት ፋብሪክስ ወይም ጨርቃጨርቅን ጉዳይ ያነሳል። ከአፍሪቃ ተንቀሳቃሽ ስልክ ተጠቃሚዎች ሀያ ከመቶ የሚሆኑት እንደ ኮምፒውተርነት የሚያገለግሉ ስማርት ወይም ሁሉን አቀፍ ስልኮችን ይጠቀማሉ። ኩባንያዎቹ በበኩላቸው ቢቻል መላ የተንቀሳቃሽ ስልክ ተጠቃሚዎች ካልሆነ ግን በሚቻለው ብዛት ስማርትፎንን የሚይዙ ሰዎች እንዲበራከቱ እንደሚጥሩ አስታውቀዋል። አንድ ባለፈው ዓመት የወጣ የትንቢት ዘገባ በሁለት ዓመታት ጊዜ ውስጥ 334 ሚሊዮን የሚሆኑ አፍሪካውያን የስማርትፎን ግንኙነት ይኖራቸዋል። ይህም ከአጠቃላይ የአፍሪካ ሕዝብ 30 ከመቶ ገደማ ይሆናል ሲል ዘ ጋርዲያን አውስቷል። ፌስቡክ በበኩሉ ከተንቀሳቃሽ ስልክ ኩባንያዎች ጋር በመተባበር በመላ ዓለም ያለውን ሰባት ቢሊዮን ሕዝብን የማገናኘት እቅድ አለው። ድሮኖች ማለት ሰው አልባ አይሮፕላኖች ደግሞ ከወታደራዊ አልፎ ለሌሎች ተግባሮችም ተፈላጊ ሆነዋል አፍሪካ ውስጥ የሚፈለጉት ግን ለጸጥታ ጥበቃ ነው ፖሊሶችና ወታደሮች በጠላታዊ ግዛቶች ሲንቀሳቀሱ አካባቢውን ለመሰለል ያስፈልጋሉ ድሮኖች አፍሪካ ውስጥ 80 ኪሎ ሜትር የሚሆን ርቀት ያላቸውን ከተሞችንና መንደሮችን በማገናኘት ለሆስፒታሎች የሚያስፈልጉ የደም አቅርቦቶችንና አነስተኛ ጭነቶችን ለማጓጓዝ ያለው እቅድ እስከ መጪው ዓመት ባለው ጊዜ ተግባራዊ ሊሆን እንደሚችል ዘጋርዲያን ገልጿል። በሕክምና ረገድ ደግሞ ኢቦላ በገባባቸው የምዕራብ አፍሪካ ሀገሮች የበሽታውን መዛመት ለመቀነስ ሮቦቶች አገልግሎት ላይ መዋላቸውን ድረገጹ ጠቁሟል። ቬክና ቴክኖሎጂስ የተባለ ኩባንያ የፈጠረው ሮቦት በሁለት በኩል መደማመጥ የሚያስችል ዘዴ ስላለው ሐኪሞቹ በሽተኞቹን ሳይነኩ በሽተኞቹን ለመመርመር ማስቻሉን ደጋርዲያን ጠቁሟል። ስማርት ፋብሪክስ የተባሉ ከለበሷቸው ሰዎች ጋር በኤሌክትሮኒክስ የሚያገናኙ የጨርቃ ጨርቅ አይነቶችም ሐኪሞች በርቀት በሽተኞቹን ሊመረምሩ የሚችሉበት ሁኔታ እንደሚፈጥሩ ደጋርዲያን ድረገጽ ገልጾ እንዲህ አይነቶቹ ጨርቃ ጨርቅ እየተሰሩ እንደሆነ ጠቁሟል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የመጨረሻው የአርብ ምሽት ፕሮግራማችን ላይ ደርሰናል። እሰጣ ገባ የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግስት ቁጥጥር መዳፍ እንደተጫነው ነው በዚህ በርካታ ጋዜጠኞች ራሳቸውን በራሳቸው ሳንሱ እስከማድረግ ደርሰዋል ብሏል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ባለፈው ሳምንት ባወጣው ዓመታዊ ሪፖርቱ። እሰጥ አገባ የክርክር መድረክ አዘጋጅቷል። ተሳታፊዎቹ መስፍን ነጋሽ አሁን ስዊድን ውስጥ ስቶክሆልም ከተማ ይኖራል። የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ ነው። በሌላ በኩል ደግሞ አቶ ጸጋዬ አረፈ አሜሪካ ውስጥ ፊላደልፊያ ከተማ ይኖራሉ። በኢሚግሬሽን ጉዳዮች ላይ ሰርተዋል። አሁን በግል ስራ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እሰጥ አገባ ወደ ዝግጅቱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በዚሁ በምንነጋገርበት ርዕሰ ጉዳይ ዙሪያ ከሰጡት አስተያየት እንነሳ። የእርሳቸውን ንግግር እንስማና ግራና ቀኝ እናንተን እናስከትላለን። መከራከሪያቸውን አሸባሪዎችና ጸረ ሰላም ኃይሎች በውጭ አገራት ተጠልለው የሚኖሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው የሚኖሩ ወይም ደግሞ በብሎገርነት ስም ጭንብል ለብሰውም ይኖሩ ወይም ደግሞ በጋዜጠኝነት ስም እራሳቸውን ሸሽገውን ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሰማችሁት የጠቅላይ ሚኒስትር ኃይለማርያም ደሳለኝ አስተያየት ነው። በደምስ ሀሳብ አሸባሪዎች ሲሉ ይፈርጇቸዋል። አቶ ጸጋይ መግቢያው ላይ የኢትዮጵያ መንግስት ቀደም ሲል ለቀቅ ያለ ህግ አውጥቶ ነበር እያስተካከለ ብለዋል። በእርግጥ እየተስተካከለ ነው ለእርሶ? የጠቅላይ ሚኒስትር ኃይለማርያም ደሳለኝንም አስተያየት ጨምረው። ጠቅላይ ሚኒስትር ኃይለማርያም ያው ካላቸው የስራ ኃላፊነት አንጻር እሳቸው በሚኖራቸው መረጃም ይሁን አገሪቱ ካላት ፖሊሲ አንጻር የሚናገሩት ነገር ሊኖር ይችላል ማለት ነው። ዲቴይሉን እንግዲህ ካልተመለከትን በስተቀር እሳቸው ከተናገሩት ውስጥ የትኛው ነው ትክክል፣ የትኛው ነው ስህተት የሚለውን ነገር ለመፍረድ እንግዲህ በጣም ያስቸግራል። ከዛ ባሻገር ግን ምንድን ነው እኔ አሁን ለአንድ ብዙ ጊዜ የማነሳው ጥያቄ ቀደም ሲል ለምሳሌ አቶ መስፍን ነጋሽ ከጠቀሷቸው ነገሮች ውስጥ ያለው የፖለቲካ ድባብ ሀሳብን በነፃ ለመግለጽ የማይመች ነው የሚል አመለካከት አለ። እንግዲህ ያንን እንዳለ እናስቀምጠውና ብዙውን ጊዜ ስመለከተው የኢትዮጵያ ቴሌቪዥን አለ፣ ለምሳሌ ኢትዮጵያ ሬዲዮ አለ፣ በመንግስት ስር ያሉት ማለት ነው። እነዚህ ያው የመንግስት መገናኛ ብዙሀን ናቸው። ለምሳሌ አሁን ቮይስ ኦፍ አሜሪካ በአሜሪካ መንግስት ተቋቁሞ የይዘት ነጻነት ይኖራል። ነገር ግን ኤዲቶሪያልን በሚመለከት ደግሞ የተወሰኑ ደግሞ ሪስትሪክሽኖች ሊኖሩበት ይችላሉ። በዛ ደረጃ እንግዲህ ኢትዮጵያም ውስጥ ያሉት የመገናኛ ብዙሀን በመንግስት እጅ ያሉት ማለት ነው፣ የሚንቀሳቀሱበት ነገር አለ። ከዛ ውጭ ግን ኢንዲፐንደንት የምንለው ነጻው ኢትዮጵያ ውስጥ ያለው ፕሬስ መንግስት የሚያደርጋቸውን ነገሮች ስህተቶች አሉበት ላይ ማመላከቱ ጥሩ ነው። ለችግሮች መፍትሄ እንዲቀርብላቸው ያንን መጠቆሙ ጥሩ ነው። ግን አብዛኛው ጊዜ ና የማጣው ነገር ምንድን ነው? እሰ አበጀህ እየተባለ ለምሳሌ መንግስት የሚሰራውን ስራ ዝም ብሎ እንደዚሁ ለማጨብጨብ ብቻ ሳይሆን መንግስት አግባብ ያላቸው ነገሮች ሲሰሩ፣ ለምሳሌ ከነበረችበት ወደ ያለችበት አሁን ወደፊት ልትሆን ወደምትችልበት ላይ ሚዲያው ሊጫወት የሚችለው ሚና አንጻር ያንን ከመንግስት ጋር የፖለቲካ አመለካከታችን አይደለም ወሳኙ እዚህ ላይ ነገር ግን ሀገሪቱ ልታድግና ልትመንድ ከምትችልበት ደረጃ ላይ ያንን አዎንታዊ የሆኑ ነገሮች ተጓድለው ነው መመለከት። አዎንታዊ ዘገባዎች የሉም ነው የሚሉት። ባጭሩ ያ አሉታዊ ነው በሚለው እናጠቃለሁ። አዎ አሉታዊነቱ ይገዝብኛል እና ይሄ እንዴት ብሎ ነው እንደ ሁላቱ መስፍንም ቢሆን ባቀርብላቸው መልካም ተከታታይ ነገሮችን ያስነሳል እና በቀጥታ ከዚሁ ብትነጥቅ መስፍን፣ በጣም በርካታ ነገሮች ናቸው የተነሱት። አንዱ ቀደም ሲል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደሰማችሁት ከአሸባሪዎች ጉያ ተጠልለው ቢሆን በቅርብ ጊዜ የታሰሩትንና አሁንም በስር ላይ የሚገኙትን የኢንተርኔት ድረገጽ አምደኞች ጠቅሰዋል። ብሎገርስ ስላሉ ነው እነሱን ቀድሜ ማነሳው። ጋዜጠኞችንም ጠቅሰዋል። የአሸባሪዎች ስራ የሚሰሩ ብለዋቸዋል። ከሀገር የኮበልሉ ጋዜጠኞችንም ይመለከታል። ቀደም ሲል ስለ ራስ ጥቅም ነግረህናል። ሁለተኛ አቶ ጸጋይ አነሷቸው ላይ አስተያየት ካለ አይ ቲንክ በአቶ ጸጋይ ላይ መናገር ይሻላል። የጠቅላይ ሚኒስትሩ አንድ ፖለቲከኛ አደባባይ ወጥቶውም ነው። ምንም ጭብጥ የሌለው አዋጅ ነው። ልክ መንግስቱ ሀይለማርያም በአስራ ዘጠኝ ሰባዎቹ እና ሰማንያዎቹ ሲል የነበረው ሌላ ቨርዥን ነው እና ብዙ በጣም ከይቅርታ ጋር ቁም ነገር ያለው ነገር አድርጌ አልቆጥረውም እና እዛ ላይ ሀሳብ መስጠቱ ብዙ ጠቃሚ አይመስለኝ። አቶ ፀጋዬ ያነሱት አሁንም እንግዲህ ሚዲያው አሉታዊ ነገሮች ላይ ያተኮራል። ጥሩ ነገሮችን ለምን አይጽፍም ነው አሁን ይሄን ጥያቄ እየተነጋገርን ያለ ነው። በእኔ እና በአቶ ፀጋዬ ቴስት ነው ወይስ በሀሳብን መግለጽ መርህ ስር ነው? ሀሳብን በመግለጽ መርህ ስር ከሆነ የምናወራው በአሉታዊ ነገሮች ላይ ማተኮር ለእኔ ጣመኝ አልጣመኝ ለውጥ አያመጣም። የኔ ስሜት፣ የኔ ቴስት ለአንድ ጋዜጣ፣ ለአንድ የሚዲያ ተቋም መኖርና አለመኖር የኔ ቴስት መመዘኛ አይደለም። እኔ ወደድኩት አልወደድኩት ለውጥ አያመጣም። የእኔ ክርክር ምንድን ነው? አሉታዊም ላይ አተኮረ በጎ ነገርም ላይ አተኮረ ሀሳቡን የመግለጽ ነፃነቱ ሊከበርለት ይገባል። ጥሩ ነገር ላይ ማተኮር ጥሩ ነው፣ አዎ እኔ ደስ ይለኛል። ግን አንድ ሌላ ኢትዮጵያዊ ወንድም የተነስቶ ጋዜጣ ላይ መጥተው ጥሩ ነገር ብዙ የሚያወራለት አለ፣ ስለዚህ መጥፎ ነገር ላይ እናተኩር ብለው ይሰራሉ። ይሄ መብታቸው ይከበር ነው የኔ አርጊመንት፣ እንጂ የእያንዳንዳችንን የግለሰብን ይሁን የፖለቲካ ወይም የሃይማኖት ቡድን ቴስት፣ እኛ የምንወደው ነገር የሚዲያው መመዘኛ ከሆነ አደጋ ውስጥ እንገባለን። ገደቡ ከሱ ይጀምራል። ገደቡ ከሱ ይጀምራል። ዛሬ ኢህአዲግ ስልጣን ላይ ነው። ስለዚህ እሱ ማይጥመው ነገር ሁሉ እንዲጠፋ እየተደረገ ነው። ነገ ደግሞ አንዱ ሌላ ይመጣል። እሱ የማይጥመው ነገር ሁሉ እንዲጠፋ ይደረጋል። ከዛ ደግሞ የአንድ ሃይማኖት ቡድን በሆነ መንገድ ጉልበት ያገኝና እሱን የሚተቹትን ይጥፉልኝ ይላል። ከዛ ደግሞ አንዱ ይነሳል። ይሄ አያስኬደንም። ሀሳብን የመግለጽ ነጻነት እኔም ጣመኝም አልጣመኝም መከበር አለበት ነው የክርክሬ መነሻ። ይሄ ነው። መልካም። አሉታዊ ላይ ማተኮር፣ አዎንታዊ ላይ ማተኮር ልንነጋገር እንችላለን። ጥሩ ነው፣ ጥሩ አይደለም የሚለው ግን የእኛ ቴስት እና የእኛ ፍርድ መመዘኛ አይደለም። አንዲት ሌላ አቶ ጸጋይ ያነሷት ቅድም እንደ የከነከነች ነገር አለ። ይሄ ህዝቡ በሚዲያ የሚባለውን ነገር የማመን እንዳለ የመውሰድ አዝማሚያ ይታይበታል የሚለው ጥሩ ምሳሌ አንስተዋል። አሜሪካ ይሄንን ችግር የምትቋቋመው የምትይዘው ሚዲያዎችን ሴንሰር በማድረግ አይደለም፣ ጋዜጠኞችን በማጥፋት አይደለም። ሁሉም ሀሳቡን እንዲገልጽ መድረኩን በተቻለ መጠን እንዲሰፋ ማድረግ። አሜሪካም ፍጹም ሀገር አይደለችም፣ የተለያየ አይነት ገደብ እንደምታደርግ እናውቃለን። ግን በአብዛኛው የምትመርጠው መንገድ ግን የሀሳብ ገበያውን ለሁሉም በተቻለ መጠን እንዲሄድ ማድረግ የሚለው መስመር ነው። ኢትዮጵያ ውስጥ ግን ከሱ በተቃራኒ ነው አሁን የምንሄድበት አካሄድ። አንድ ሁለተኛ ደግሞ ይሄ ሞግዚትነት ትክክለኛ አይደለም፣ ዴሞክራሲያዊ አመለካከት አይደለም። የሌሎች ሀሳብን የመግለጽ ነፃነት ከመጋፋቱን በተጨማሪ ዴሞክራሲያዊም አይደለም። ሁሉም ሀሳቦች በተቻለ መጠን አደባባይ እንዲወጡ የሚያስችለውን ሁኔታ ማመቻቸት ነው የመንግስት ስራ እንጂ በጣም በህግ ከተወሰኑት በስተቀር ይሄ ህዝቡን ያሳስታል ይሄ ህዝብ አያሳስትም እያለ መገደብ ውስጥ ከገባ አሁን ካለንበት ሁኔታ መውጣት የምንችል አይመስለኝም። ከህገ መንግስታዊ መብትም አንጻር ነው እና ሆነ የተነሳው መስፍን አሁን እንዳነሳው የነጻነቱ መሰረት ገደብ አለመኖሩ ላይ ነው። ገደብ ከመጫን አይደለም የሚነሳው የመንግስት አቅም ከማነሱ ላይ ነው ና መሰረታዊ ሀሳብ እንዳይነጠቅ ያሰጋል። አዎንታዊ ወይም አሉታዊ ዘገባዎች ከምርጫ አንጻር መታየት ያለባቸው እስኪ አንድ መሰረታዊ ጥያቄና አንሳ በግል እንደ ዜጋም የሚያሳስባችሁ ወይም የሚመለከታችሁ ወይም በግላችሁ መግለጻችሁ የበለጠ የሚያጎላው የኢትዮጵያ መንግስት የዜጎችን ሀሳብን በነጻነት የመግለጽ መብት ገድበዋል የሚለው ያነጋግራል። ቀደም ብለን እንዳነሳነው ዓለም አቀፍ ተቋማት ያነሳሉ፣ ድርጅቶች ያነሳሉ፣ ዜጎች ያነሳሉ። ሀሳብን በነጻነት መግለጽ የመብት መሰረት በመሆኑ ሌሎች አገሮች ስለሚያ መኖሩ ለምን ግድ በመግቢያው ያስተዋወቅ ነው። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሂዩማን ራይትስ ዎች በኢትዮጵያ የመገናኛ ብዙኃን ይዞታ ዙሪያ ያወጣውን ልዩ ዘገባ ተንተርሶ የሚነሱትን ጭብጦች ጨምሮ ቀደም ሲል በሰነዘርኩት ጥያቄና በቀሪው ነጥቦች ዙሪያ ክርክሩ ይቀጥላል። አድማጮች በያላችሁበት እንድትነጋገሩበትና እናንተም እንድትሳተፉ እየጋበሱ የፕሮግራሙን ተሳታፊዎች አቶ ጸጋ ያረፍንና መስፍን ነጋሽን ለጊዜያቸው አመስግኜ የዛሬውን በዚሁ ላብቃ። ሳምንት እንገናኝ። जमीला जमीलाज मिला मिला मिला जमीलाज मिला मिला राजयाज मिला मानिए चलो मामा खंड मामान चलो

የተከበራቸው አድማጮች ዝግጅታችን አሁን ወደ መጠናቀቁ ነው። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ27 ሳንቲም ተመንዝሯል። በአማካይ አዲስ አበባ ነገ ፀሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ሴልሽስ ይሆናል። ወደ መሰነባበቱ ነን እንግዲህ ያሉን ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው። እንደዚሁም ከቴክኒሻኑና ከሌሎችም ከሌሎችን ባልደረቦቻችን ጋር ፕሮግራሙን በፕሮግራሙ አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅ ታየነን፣ አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም፣ በደህናደሩ ደህናደሩ ក្កបូរាសម័តណាព្រុខលេតិ